ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ ዚህ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። የስልሳ ስምንት ሀገሮችና የዓለም አቀፍ ድርጅቶች የውጭ ጉዳይ ሚኒስትሮችና ከፍተኛ ባለስልጣናት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ለመዋጋት ከተዋቀረው የዩናይትድ ስቴትስ መራሹ ህብረት አካላት ጋር ጉባኤ ሊቀመጡ ነው። በኢትዮጵያ ገዢው ፓርቲና መንግስት ለመደራደር የወሰኑት ከፍርሃትና ከውጭ ኃይሎች ጫና በመነጨ ምክንያት አለመሆኑ ተገለጸ። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች በፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ካደረጉት ንግግር የተወሰደ ነው። የተቃዋሚ ፓርቲ አመራሮች በበኩላቸው መንግስትና ገዢ ፓርቲ ለመደራደር የወሰኑት በህዝቡ ጫና እንደሆነ አስታውቀዋል። የውጭ ኃይልም ሆነ በጫና በፍራቻ የሚል አመለካከት የለንም። በዋናነት ለዚህ ድርድር ዋናው ምክንያት የሆነው ባለፈው አንድ ዓመት በሀገሪቱ ላይ ህብረተሰቡ ያሳደረው ጫና ነው የሚል እምነት ነው ያለን። የኢትዮጵያውያን የዲሞክራሲ ፓርቲ ኤዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሆን ተስፋዬ ናቸው። የተቃውሞ እንቅስቃሴን ተከትሎ የካቢኔት ሹምሽር ጭምር መደረጉን እያስታወሱ ድርድሩ የህዝብ እንቅስቃሴ ውጤት መሆኑንና ይህንን ለማሸማገል ከውጭ የመጡ ኢትዮጵያውያን ጭምር ጥረት ሲያደርጉ እንደነበረ ተገልጿል። ፓርቲዎችን መያድን፣ መድረክን፣ ሰማያዊን እና ኢዴፓን መርጠው እነዚህ አራት ፓርቲዎች ከመንግስት ጋር ወይም ከገዢ ፓርቲ ጋር መደራደርና ነገሮችን ማስተካከል አለባቸው ብለው ለአራት ለአምስት ወራት ሲሞክሩ ነበር። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዩናይትድ ስቴትስ ለአፍሪካ የምትሰጠውን ድጋፍ ለመቀነስ ሀሳብ የቀረበው አህጉሪቱ እጅግ የከፋ ረሀብ አንዣቦባት ባለበትና በአካባቢው ለብዙ አስርቶች ዓመታት ያልታየ አደጋ በተደቀነበት ጊዜ ነው ሲል የተባበሩት መንግስታት የዓለም የምግብ መርሃ ግብር አስታወቀ። መዘዞች ይኖሩታል። በተለይ አስተዳደሩ ብዙም የማይወደውን የተባበሩት መንግስታት ድርጅትን ጨምሮ የሚጥለውን የበጀት ቆረጣ ስፋት ስንመለከት መዘዞቹን አሁን መናገር አስቸጋሪ ነው። የሰብአዊ ጉዳዮች ላይ የሚያተኩረው የዜናና መረጃ አውታር ኤዲተርና ተንታኝ ቤን ፓርከር ናቸው። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን፣ ከአድማስ ተሻገሩ። ዜና እናስቀድም። የተከበራቸው አድማጮች፣ ለዜናዎቹ ተመልሰን መጥተናል። ቀጣዩ የሶማሊያ ካቢኔ የድርቁን ጉዳይ የሚያስተዳድር የሚኒስቴር መስሪያ ቤትን ያካትታል። በአሁኑ ወቅት ከስድስት ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ረዴት ያስፈልጋቸዋል። የሶማሊያ ጠቅላይ ሚኒስትር ሀሰን አሊ ሀየር ለካቢኔ አባላትነት ያቀረብናቸውን ሰዎች ዛሬ በመቋዲሾ ይፋ አድርጓል። በሶማሊያ ታሪክ ለመጀመሪያ ጊዜ በርካታ ሴቶች ለካቢኔ አባልነት ከታጩት ሰዎች መካከል ናቸው። የቀውስ ጊዜ አስተዳደር ሚኒስትር እንዲሆኑ የቀረቡት ፕሮፌሰር ማርያን ቃሲም አህመድም ይገኙባቸዋል። ጠቅላይ ሚኒስትሩ ለካቢኔ አባልነት ያቀረብናቸው ሰዎች ስልሳ ስምንት ናቸው ብዙዎቹ በቀድሞ አስተዳደር ያገለገሉ ናቸው። የሀገሪቱ ፕሬዚዳንት ሙሐመድ አብዱላሂ ሙሀመድ ውጤታማ የሆነ መንግስት ለመምራትና ሙስናን ለመቀነስ ቃል የገቡ በመሆናቸው ብዙ ሶማሊያዎች ቁጥራቸው ያነሰ የካቢኔ አባላትን ነበር የጠበቁት። ለካቢኔ አባልነት የቀረቡት እጩዎች በሶማሊያ ምክር ቤት መጽደቅ ይኖርባቸዋል። ወደ ኢራቅ ስናመራ አሚል በተባለ የባግዳድ ደቡብ ምዕራብ ሰፈር ላይ የፈነዳው መኪና ውስጥ የተጠመደ ቦምብ ቢያንስ የሀሶስ ሰዎችን ሕይወት ሲያጠፋ ከአርባ አምስት በላይ የሚሆኑትን እንዳቆሰለ የኢራቅ ባለስልጣኖች ገልጸዋል። ጥቃቱ ትላንት ማታ የተፈጸመው ሰው በሚበዛበት የንግድ ወረዳ ላይ ሲሆን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኃላፊነት ወስዷል። ቡድኑ ሙንሱል ከተማ የመቆጣጠር አቅሙ እየተዳከመ ባለበት በአሁኑ ወቅት ባግዳድ ላይ ተመሳሳይ ፍንዳታዎች ሲፈጽም ቆይቷል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው ፕሮግራማችን እናሳልፋለን። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ካድማስ እንሻገርንላችኋለን። ጋቢና ቪኦኤ ሌትስ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክ ሬክስ ቲለርሰን የስልሳ ስምንት ሀገሮችና የአለም አቀፍ ድርጅቶች የውጭ ጉዳይ ሚኒስትሮችና ከፍተኛ ባለስልጣናት ጉባኤ ያስተናግዳሉ። ራሱን እስላማዊ መንግስት ብሎ የሚጠራው ቡድንን ለመዋጋት የተዋቀረው የዩናይትድ ስቴትስ መራሹ ህብረት አካላት አንድ ጉባኤ ላይ ሲቀመጡ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ የመጀመሪያ ጊዜ ነው። ነገረቡ ረቡ የሚካሄደው ጉባኤ አላማ አይሲስን አሁንም በቁጥጥር ስር ከዋሉት የኢራቅና የሶሪያ አካባቢዎች ለማስወጣትና ቅርንጫፎቹንና ግብረአበሮቹንም ለማስ ለማሳደድ የሚደረገውን ዓለም አቀፍ ጥረት ለማፋጠን መሆኑ ተገልጿል። የቪኦኤዋ ሲድኒ ሳይን ከውጭ ጉዳይ ሚኒስትር ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ጸረ እስላማዊ መንግስት ቡድን ውጊያውና ኢራቅና ሶሪያን ማረጋጋት የሚቻልበት መንገድ አዲሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዋሽንግተን ውስጥ የሚያስተናግዱት የመጀመሪያ አብይ ጉባኤ ትኩረቶች ይሆናሉ። ፀረ አይሲሱ ህብረት ከተቋቋመ ወዲህ ጠቀም ያሉ ስኬቶችን አስመዝግቧል። ሆኖም ገና ብዙ ስራ ይቀራል ሲሉ ተጠባባቂው የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር አስረድተዋል። በመጀመሪያ ለአዲሱ አስተዳደር አሁን ምን ደረጃ ላይ እንዳለን፣ በቀጣይነት ምን ማድረግ እንደምንፈልግ ለመገምገም እድል ይሰጠዋል። ከሚኒስትሩ መሽቀዳደም አይሁንብኝና አይሲስን ድል ለመምታት አዳዲስ ሀሳቦችና መንገዶችን የሚያቀርቡ ይመስለኛል። የስትራቴጂ ጉዳዮችን የሚመለከተው ስብሰባ ለሚኒስትር ቲለርሰን ከዩናይትድ ስቴትስ ሸሪኮች ጋር በግንባር የመገናኘት እድል እንደሚሰጣቸው የብሩኪንግስ ተቋሙ ማይክል ኦሆንለን አመልክተዋል። ፍሬሽ ፖሊሲ አይዲያስ ኦል ቤተር ኢትስ ኖት አዳዲስ የፖሊሲ ሀሳቦች የሚቀርቡ ከሆነ ጥሩ፣ ግን ያም አስፈላጊ አይደለም። በመጀመሪያ ስብሰባ ላይ ደግሞ ግዴታም መቅረብ የለበትም፣ ምክንያቱም ሰው መተዋወቅ ይኖርበታል። ሬክስ ቴለርሰንና ዶናልድ ትራምፕን ቢሆኑ በአጠቃላዩ የውጭ ፖሊሲ ወይም በብሔራዊ የጸጥታው ማህበረሰብ ዘንድ በሚገባ የሚታወቁ አይደሉም። በእርግጥም በግል ደረጃ በብዛት አይታወቁም። የህብረቱ ሸሪኮች የሚነጋገሩባቸው በርካታ አስቸጋሪ ጉዳዮች መኖራቸውን የብሩኪንግስ ተቋሙ ተንታኝ አክለው አስታውቀዋል። ፕሬዚደንት ትራምፕ የቀደሙትን ፕሬዚደንት ባራክ ኦባማን የአይሲስን ጽንፈኞች በደንብ ያልተዋጉ ደካማ በማለት ሲነቅፏቸው እንደነበረ የሚዘነጋ አይደለም። ስለዚህም አሁን ተንታኞች አዲሱ አስተዳደር አዳዲስ መንገዶችን ይቀይስ እንደሆነ እየተከታተሉ ናቸው። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ወደ ኢትዮጵያ ነው የምናመራው። ገዢው ፓርቲና መንግስት ለመደራደር የወሰኑት ከፍርሀትና ከውጭ ኃይሎች ጫና በመነጨ ምክንያት አለመሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለፓርላማ አባላት ተናግረዋል። አንዳንድ ተቃዋሚዎች ከዚህ አንጻር ያላቸው አረዳድ የተሳሳተ መሆኑንም ገልጸዋል። የውጭ ኃይል የሚል አገላለጽ አለመጠቀማቸውን የተናገሩት ተቃዋሚዎች በበኩላቸው መንግስትና ገዢው ፓርቲ ለመደራደር የወሰኑት ህዝቡ ጫና እንደሆነ ግን አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ድርሶናል። አደባባይ የወጣው በፓርላማም የተነገረው ገዢው ፓርቲና 21 ተቃዋሚ ፓርቲዎች እያካሄዱት ባለው የቅድመ ድርድር ውይይት ያከራከረው ሀሳብ ነው። የመንግስታቸውን የስድስት ወራት ያፈጻጸም ሪፖርት ሰሞኑን ለፓርላማ ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጉዳዩን የሪፖርቱ አካል አድርገዋል። አንዳንድ ተቃዋሚዎች በቅድመ ድርድር ውይይቱ ላይ ያንጸባረቁት አቋም እየተሳሳተ መሆኑን ነው ጠቅላይ ሚኒስትሩ የገለጹት። ገዢው ፓርቲ ኢህአዴግና መንግስት ወደ ድርድር የመጡበትን ምክንያት በተመለከተ ከአንዳንድ አካላት የሚሰነዘሩ እየተሳሳቱ አስተያየቶች ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል ብለዋል። እናም ለመደራደር የወሰኑት በተቃዋሚዎች እየተገለጸ ባለው ምክንያት እንዳልሆነ አብራርተዋል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ ሌሎቹ ደግሞ የውጭ ኃይሎች ገፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሠረቱ የተሳሳቱ መሆናቸውን አስምሬ በመግለጽ የእኛ መነሻ ግን በጥልቀት የመታደስ እንቅስቃሴ ካተኮረባቸው ጉዳዮች አንዱ የዴሞክራሲ ስርዓት ግንባታ ጉዳይ በመሆኑና የመድብለ ፓርቲ ዴሞክራሲ ግንባታ ደግሞ የፓርቲዎችን ተቀራርቦ በሚያስማማቸው ጉዳዮች አብሮ በመስራት ምህዳሩ እንዲሰፋ ለማድረግ ለማድረግና ባልተስማሙባቸው ጉዳዮች ደግሞ ዳኛ ለሆነው ሕዝባችን እንዲፈርደው ለመተው ነው። በማያስማሙን ጉዳዮች ላይ በጫና ምንም ነገር የማንፈጽም መሆናችንን ዓለም ያውቀዋል ሲሉም ጠቅላይ ሚኒስትሩ ተናግረዋል። የተቃዋሚ ፓርቲዎች ሀሳብ ግን ከዚህ የተለየ ነው። ለሃያ አንድ አገር አቀፍ ፓርቲዎች ደብዳቤ የጻፈውና አሁን በሂደት ላይ ላለው ድርድር ተነሳሽነቱን የወሰደው ኢህአዴግ መሆኑን ያምናሉ። ይህንን ያደረገው ግን ከህዝቡ በመጣ ግፊት እንደሆነ ነው የሚናገሩት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይህንኑን ያንጸባረቁት ኢህአዲግ ሁልጊዜ የሆነች ነገር መስጠትም ወደ ድርድርም መምጣት የሚፈልገው ጫናዎች እየበረቱ ሲመጡ ነው። እና ይህም የዛ ውጤት ነው። ባለፈው አንድ ዓመት የተካሄደው እንቅስቃሴ ውጤት ነው ይህን ድርድር ያመጣው የሚል እምነት ነው ያለን። እሳቸው ግን ያሉት ተቃዋሚዎቹ እኛ ልክ በውጭ ኃይሎች ጫና እና በፍርሃት እንደመጣን አርገው ነው እየተረዱት ያሉት በዋናነት የውጭ ኃይልም ሆነ በጫና በፍራቻ የሚል አመለካከት የለንም። በዋናነት ለዚህ ድርድር ዋናው ምክንያት የሆነው ባለፈው አንድ ዓመት በሀገሪቱ ላይ ሕብረተሰቡ ያሳደረው ጫና ነው የሚል እምነት ነው ያለን። በአገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የካቢኔ ሹምሽር ጭምር መደረጉን ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ድርድሩም የዚያ የህዝብ እንቅስቃሴ ውጤት መሆኑን አስረድተዋል። ከውጭ የመጡ ኢትዮጵያውያንም የሽምግልና ስራ ለመስራት ሲንቀሳቀሱ እንደነበር አብራርተዋል። ይሄ ነገር አደገኛ ነው፣ መንግስትና ህዝብ መነጋገር አለበት ብለው አስበው አስበው ከመስከረም ጀምሮ እኔ እስከማውቀው ደብዳቤ ሁሉ እየጻፉ መጥተዋል። ኢህአዴግም ላይ ሄደዋል። በፓርቲዎች በኩል ዋል ሲባል ሄደው ተነጋገሩ ከፓርቲዎች ጋርተው አናግረውናል። እኛ ድማ በደብዳቤ ሁሉ ፓርቲዎችን መያድን፣ መድረክን፣ ሰማያዊን እና ኢዴፓን መርጠው እነዚህ አራት ፓርቲዎች ከመንግስት ጋር ወይም ከገዢ ፓርቲ ጋር መደራደርና ነገሮችን ማስተካከል አለባቸው ብለው ለአራት ለአምስት ወራት ሲሞክሩ ነበር። ከዛ በኋላ እንዲሁም የሚገርምህ አንደኛው ቡድን አንደኛው የሽማግሌ ቡድን ለህዳር 16 የአፍሪካ ህብረት አዳራሽ ጥሪ ሁሉ አስተላልፈዋል። ከዛ በኮማንድ ፖስት ትእዛዝ ተቋረጠ። ሰዎችም ከሀገር ወጡ። ጠቅላይ ሚኒስትሩና ሌሎች የገዢው ፓርቲ ባለስልጣናት ግን የተቃዋሚዎቹ ማብራሪያ ከመነሻውም የተሳሳተ መሆኑን ያስረዳሉ። በቅድመ ድርድር ውይይቱ ላይ የተናገሩት የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ይህንኑን ያንጸባረቁት ኢህአዴግ ከመሠረታዊ መርሁ ነው የምነሳው የኢህአዴግ ፕሮግራም ዛሬ ቢሮ ክደብ መጣት ልንፈልግ ሰው ልንሰጣችሁ እንችላለን። ኢህአዴግ ፕሮግራም የሚለው መልቲ ፓርቲ ስርአት መገንባት ለኢህአዴግ የመስዋዕቱ ዋና ማዕከል ነው። ሁለት ሺ ሁለት ምርጫ ከተጠናቀቀ በኋላ ኢህአዴግ በዝርዝር ገምግሞ እዚህ ሀገር ላይ ዲሞክራሲ ስርአትን ለመገንባት የተካኪ ፓርቲ ስርአት መፈጠር አለበት የሚለው ሲሪየስ ሊወሰዱ አጀንዳ ነው። የአሁኑ ታዲሷችንም ለምን ይህን ማስፈጸም አቃተን የሚል እንጂ የሆነ ሰው የቤቱ እየሄደ ያናገርኩ ክልን ያናገርኩ እናንተን አናገርኩ ያለው መቶ ከሌ ክልን ያናገር ያለው ብሎ ሊሆን ይችላል። ግን የእነዚያ ሰዎች አቋም ስለ አይደለ በዚህ ባንሄድ ጥሩ ይሆናል። ሁለተኛ እንዲወሰድ የምንፈልገው እኛ ተጣልተን እየታረቅን አደለንም ከእናንተ ጋር ወይ ደግሞ ስልጣን ለመጋራት እያሰብን አደለንም። እያሰብን ያለ ነው ዲሞክራሲያዊ ስርአቱን ወደፊት ለማስኬድ የፖለቲካ ምህዳሩን ይበልጥ ለማስፋት እናንተ ፓርቲዎች ብቻ ሳትሆኑ አዳዲስ ፓርቲዎችም ኢቮልቭ እንዲያደረጉ መንገድ ያሻክሩ ጉዳዮች ካሉ ለመጥረግ ነው። ይሄ ነው መታወቅ ያለብን። ይህን አድርገን እዚህ ሀገር ላይ እውነተኛ የመልቲ ፓርቲ ስርዓት ቫይብራንት በሆነ መንገድ እንዲንቀሳቀስ ለማድረግ ነው። ይህን ለማድረግ ነው የምንፈልገው። ስለዚህ አደራዳሪ አሁን ከማናችንም ተቀብሎ ለማናችንም የሚሰጠው ነገር የለም። ምንድን ነው የሚሰጠን አደራዳሪ? እናም ገዢው ፓርቲና መንግስት በአንድ በኩል፣ ተቃዋሚዎች ደግሞ በሌላ በኩል በድርድሩ አጀማመር ላይ የየራሳቸውን ግምገማና አስተያየት እንደያዙ ቀጥለዋል። ኢህአዴግና ሀያ አንዱ አገር አቀፍ ፓርቲዎች ለቅድመ ድርድር ውይይት በድጋሚ የሚገናኙት የፊታችን መጋቢት ሀያ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላቸው የምትገኙት ጋቢና ቪኦኤን ነው። በቅርቡ ወደ ጋምቤላ ክልል በመግባት 28 ሰዎችን የገደሉትና ህጻናትን ጠልፈው የወሰዱት በዶክተር ሪቻርድ ማቻር ከሚመሩት አማጽያን ጋር ህብረት የፈጠሩ ሙሩሌዎች ናቸው ሲሉ በኢትዮጵያ የደቡብ ሱዳን አምባሳደር ተናገሩ። አምባሳደሩ ጄምስ ሞርጋን ለአሜሪካ ድምፅ እንዳብራሩት የአሁኑ ጥቃት ከአንድ ዓመት በፊት ከተፈጸመው የተለየ ነው። አምባሳደሩን ያነጋገራቸው እስክንድር ፍሬው የሚከተለውን ዘገባ ከአዲስ አበባ ልኳል። ከደቡብ ሱዳን የመጡ የሙርሌ ተወላጆች ዳግም ጥቃት ፈጽመው 28 ገለዋል፣ 48 ህጻናትን አፍነው ወስደዋል። በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ለዚህ ተጠያቂው የመንግስታቸው ተቀናቃኝ ዶክተር ሪያክ ማቻር መሆናቸውን የሚናገሩት። እርሳቸው ለአሜሪካ ድምፅ እንዳብራሩት የተፈጸመውን ጥቃት በተመለከተ መንግስታቸው የደረሰበት ድምዳሜ ይሄው ነው ሙ To the rebels of Riyak Machar. Uh, there is a general called General Khalid. And this is Murule who attacked recently belonged to him. And he is working together with Riakmachar. Machar. This is what we know now. እነዚህ ተራ የሙርሌ ተወላጆች አይደሉም። እነዚህ ከአማጽያኑ ጋር ህብረት የፈጠሩ ሙርሌዎች ናቸው በሪያክ ማቻር ከሚመሩት አማጽያን ጋር ጀኔራል ካሊድ የሚባሉ የሙርሌ ተወላጅ ጀኔራል አሉ እና በቅርቡ ጥቃት የፈጸሙት ሙርሌዎች የእርሳቸው ሰዎች ናቸው እና እርሳቸው ደግሞ ከአማጽያኑ መሪ ሪያክ ማቻር ጋር እየሰሩ ነው አሁን የምናውቀው ይሄንን ነው ነው ያሉት። ባለፈው ዓመት በተመሳሳይ በተፈጸመው ጥቃት የሁለቱም ተቀናቃኝ የደቡብ ሱዳን ወገኖች እጅ እንደሌለበት ጠቅላይ ሚኒስትር ኃይለ ማርያም ግልጽ ያደረጉት ወዲያውኑ ነበር። በአሁኑ ጥቃት በሳልቫኪር ማያርዲት የሚመራው መንግስትም ሆነ ለዶክተር ሪያክ ማቻር ታማኝ የሆኑ አማጽያን እጅ ይኖርበት እንደሆነ በግልጽ የተነገረ ነገር የለም። በአገሪቱ ያለው የእርስ በርስ ጦርነትና ለመረጋጋት ሁኔታዎችን ለመቆጣጠር አስቸጋሪ እንዳደረገ ግን እየታየ ነው። የኢጋድ አባል አገራት የውጭ ጉዳይ ሚኒስትሮች ሰሞኑን ባወጡት መግለጫ እንደ አውሮፓውያን አቆጣጠር በነሐሴ 2015 የተፈረመውን የሰላም ስምምነት ከመተግበር አንጻር መሻሻል አለመታየቱና በሀገሪቱ ያለው ብጥብጥ መቀጠሉ እንዳሳሰባቸው አስታውቀዋል። አምባሳደሩ ግን ይህንን ድምዳሜ አልተቀበሉም። Uh, lack of uh, progress in the peace implementation is not true. We are also asking IGAT countries that these rebels are staying in our capitals of the IGAT countries and they are making our people suffer back there at home while they are staying in the luxurious hotels because this is a group of people who have looted the country in the first place. የሰላም ስምምነቱን ከመተግበር አንጻር መሻሻል የለም በሚል በኢጋድ የውጭ ጉዳይ ሚኒስትሮች የተገለጸው እውነት አይደለም። አማጽያኑ የሚገኙትም በኢጋድ አባል አገራት ዋና ከተሞች ነው። እነርሱ በተቀናጡ ሆቴሎች እየተቀመጡ አገራችን ያለው ሕዝብ እንዲሰቃይ ያደርጋሉ። ምክንያቱም እነርሱ ቀድሞውንም ቢሆን አገሪቱን የዘረፈ ቡድን አባላት ናቸው ነው ያሉት በኢትዮጵያ የደቡብ ሱዳን አምባሳደር። በቅርቡ ጥቃት የፈጸሙትን የሙርሌ ታጣቂዎች በተመለከተ የሰጡትን አስተያየት ከሶስተኛው ወገን ማረጋገጥ አልተቻለም። የአማጽያኑን መሪ የዶክተር ሪያክ ማቻርን ቃል አቀባዮች ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላቸው የምትገኙት ጋቢና ቪኦኤን ነው ወደ ቀጣዩ ፕሮግራማችን ስናልፍ ዩናይትድ ስቴትስ ለአፍሪካ የምትሰጠውን ድጋፍ ለመቀነስ ሀሳብ የቀረበው አህጉሪቱ እጅግ የከፋ ረሃብ አንዣቦባት ባለበትና በአካባቢው ለብዙ አስርቶች አመታት ያልታየ አደጋ በተደቀነበት ጊዜ ነው ሲል የተባበሩት መንግስታት የአለም አቀፍ የምግብ መርሃ ግብር አስታወቀ። በአፍሪካ ላይ የእርዳታ ቀነሰው ሀሳብ በጤና መስክ በአለም ዙሪያ የተጨበጡ ግዙፍ ስኬቶችና መርሃ ግብሮችን ይጎዳል ሲሉ የሰብአዊ ጉዳዮችና የረዴት ባለስልጣናት ስጋታቸውን ገልጸዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለ ሰለሞን አባተ ያቀርበዋል። ደቡብ ሱዳን፣ ናይጄሪያ፣ ሶማሊያ እና ጎረቤቷ የመን ውስጥ 20 ሚሊዮን ሰው ለቸነፈር መጋለጡ እየተነገረ ባለበት ጊዜ ነው የትራምፕ አስተዳደር ዩናይትድ ስቴትስ ለዓለም አቀፍ ድጋፍ በምትመድበው በጀት ላይ ግዙፍ ቅነሳ እንደሚያደርግ ያሳወቀው። ዋሽንግተን የዓለሙ የምግብ መርሃ ግብር አቻ የለሽ ለጋሽ ስትሆን ባለፈው ዓመት ብቻ ከ2 ቢሊዮን ዶላር በላይ እርዳታ እንደሰጠች ተገልጿል። በተለይ በእንዲህ አይነቱ የከፋ ጊዜ መርሃ ግብሩ ይበልጥ የተጠናከረና የሰፋ እርዳታ እንደሚጠብቅ የደብሊው ኤፍፒ የምስራቅ አፍሪካ ቃል አቀባይ ቻርልስ ማክዶናል ለቪኦኤ ገልጸዋል። ሀያ ሺህ ሰው በሚኖርባት አንዲት የደቡብ ሱዳን ከመሃል ርቃ የምትገኝ ቀበሌ ውስጥ የዓለሙ የምግብ መርሃ ግብር ደብልዩ ኤፍፒ በአየር የሚጥለው ጥቂት ማሽላ፣ ጥቂት እፍኝ አተርክክና፣ ጥቂት ማንኪያዎች ዘይት ያለበት ምግብ ነፍስ አድን ደራሽ እርዳታ መሆኑን ቻሊስ አመልክተዋል። በአየር የሚጣለው ያ ምግብ ባይኖር እነዚያ አይሮፕላኖችና ሄሊኮፕተሮች እየተዘዋወሩ ምግብ እዚህ ምዛም እንዲጥሉ ማድረጋችንን ካቋረጥን ሰዎች አንዳችም የሚላስ የሚቀመስ ነገር አይኖራቸውም። በሕይወት በመኖራቸውና በማለቃቸው ክፉ አደጋ መካከል ያለው ብቸኛ ድልድይ ይህ እኛ የምንጥልላቸው እርዳታ ነው። ክፉ አደጋ የሚለው አገላለጽ በዓለም አቀፍ የእርዳታ አቅርቦት ንግግሮች ውስጥ አሜሪካ የውጭ እርዳታ መርሃ ግብሯ ላይ የዓለም አቀፍ ልማት ኤጀንሲዋን ዩኤስኤአይዲን ጨምሮ 30 ከመቶዋን እንደምትቆርጥ የተነደፈበት የበጀት ረቂቅ ከወጣ ወዲህ በስፋት እየተሰማ መጥቷል። ክፉ አደጋ ዓለም አቀፉ ማኅበረሰብ ለአስደንጋጭ ጊዜ ራሱን እያዘጋጀ ነው ብሏል። አይሬን የሚባለው ዋና ጽሕፈት ቤቱ ለንደን የሆነው በሰብአዊ ጉዳዮች ላይ የሚያተኩረው የዜናና የመረጃ አውታር ኤዲተርና ተንታኝ ቤን ፓርከር ይጎዳል። መዘዞቹ ይኖሩታል። በተለይ አስተዳደሩ ብዙም የማይወደውን የተባበሩት መንግስታት ድርጅትን ጨምሮ የሚጥለውን የበጀት ቆረጣ ስፋት ስንመለከት መዘዞቹን አሁን መናገር አስቸጋሪ ነው። ዩናይትድ ስቴትስ ግዙፉ አለጋሽ ከሆነችበት ከተባበሩት መንግስታት ድርጅት ክፍያ ላይ ከፍ ያለ ቆረጣ እንደሚኖር የዋይት ሃውስ የበጀት ቢሮ ዳይሬክተር ማይክ ማልቫኔ ጥርጥር የለውም ሲሉ ተናግረዋል። ይሁን እንጂ ዩናይትድ ስቴትስ በተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ያላትን የከበደ ተደማጭነትና ጫና ይዛ መቀጠል ከፈለገች አንዳንድ መሠረታዊ የገንዘብ ግዴታዎቿን ማክበር መወጣት ይኖርባታል ብሏል። የአይሬኑ ኤዲተርና ተንታኝ ቤን ፓርከር። እናም የተባበሩት መንግሥታት ድርጅት መደበኛ በጀትና የሰላም ማስከበሪያ ዘመቻዎች ወጪዎችን ሸፍናሉ። እነዚያ መሠረታዊ የገንዘብ ግዴታዎች በሚያሳዝን ሁኔታ ታዲያ መቁረጥ ቀላል ሆኖ የተገኘው ወዲያው አንዳች በጎ ሥራ ላይ ሊውሉና ለአጣዳፊ ጉዳዮች የሚወረወሩትን ድጋፎች ነው። አዲሱ የ2018 ዓመት የዩናይትድ ስቴትስ በጀት ረቂቅ ግዙፍ ጭማሪ የሚያደርገው ለመከላከያ ኃይሉ ነው። በእርግጥ ዓለም እጅግ አደገኛ መሆኗም እየበረታ መምጣቱን የደብሊው ኤፍ ፒዋ ማክዶኖ ቢያምኑም የምግብ እጥረትም ቢሆን ለዓለም መናወጥ እንዲሁም አለመረጋጋት የራሱን አስተዋጽኦ እንደሚያበረክት አሳስበዋል። ይህንን ችግር ከመጋፈጥ ሀገሮች ፊታቸውን እንዳያዞሩም ጠይቀዋል። አፍሪካ ውስጥ እየተበራከተ በመሄድ ላይ ያለው የወጣቶች ቁጥር መጨመር በመንግስትና በግል ዘርፎች ካለው የስራ ዕድል በላይ አልፎ ሄዷል። ይህ ሁኔታም ለብዝበዛ፣ ለአሸባሪነትና ለሰብአዊ መብት ረገጣ እንዲጋለጡ አድርጓል። በንግድ ስራ የተሰማሩት ናይጄሪያዊ ሚሊዮነር ቶኒ ኤሉሜል ታዲያ ለአፍሪቃ ስራ አጥነት መፍትሄ የሚሆነው የግል ዘርፍ እድገቱን ሁኔታ ሲመራና ሲያንቀሳቀስ ነው ይላሉ። ይህን አመለካከታቸውንም አፍሪካ ካፒታሊዝም ይሉታል። ጋናን ለሁለት ቀን ጎብኝተዋል። ዘጋቢያችን ፍራንሲስካ ካክራ ፎርስን ከአክራ የላከችውን ዘገባ አዳነች ፍሳዬ ታቀርበዋለች። የማዕከላዊ የምስራቅና የምዕራብ ኮካኮላ ፕሬዚደንት ኬልቪን ብሎገን አፍሪቃ ውስጥ በየአመቱ ከዩኒቨርሲቲዎች ከሚመረቁት ወደ አምሳ ከመቶ የሚጠጉት ስራ አያገኙም ብለዋል። አለም አቀፍ የሰራተኞች ድርጅት አይኤልኦ ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ወደ 12 ከመቶ የሚጠጉት ስራ አጦች እንደሆኑ ይገምታል። አምና የወጣው የአለም ባንክ ዘገባ ደግሞ 48 ከመቶ ከሚሆኑት የጋና ወጣቶች ወደ ግማሽ የሚጠጉት ስራ የላቸውም ይላል። ለስራ አጥነቱ ችግር ምክንያት የሆነው የማክሮ ኢኮኖሚ ስራ ድክመትና የህዝብ ብዛት እየጨመረ መሄድ ነው ብለዋል ተንታኞች። የአፍሪካ መሪዎች እንደ አውሮፓ አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ በ13 ዓመታት ውስጥ ማለት ነው ድህነትን ከ20 ከመቶ በታች ዝቅ ለማድረግ ቃል ገብተዋል። ይሁንና በግል ዘርፍ የተሰማሩት ነጋዴዎች ካልተጠናከሩ በስተቀር ግቡ ላይ ሊደርስ አይችልም ይላሉ ኤልሜሉ። ናይጀሪያዊ ሚሊዮነር ኤሊሜሉ ለስርዓጥነት መፍትሄ የሚሆነው አፍሪካ ካፒታሊዝም ነው የሚል እምነት አላቸው። ይህ ሊሆን የሚችለውም አፍሪቃ ውስጥ የግል ዘርፍ የልማቱን ሂደት በመምራት ሲያንቀሳቅሰው ነው የሚል ጽንሰ ሐሳብ ነው ያላቸው። ናይጀሪያዊ ሚሊዮነር የአፍሪቃ ነጋዴዎች ለአህጉሪቱ ወጣቶች የሥራ ዕድል ለመክፈት መተባበር እንዳለባቸው አስገንዝበዋል። በአጋርነት የመስራቱ ጉዳይ አፍሪካ ውስጥ በሚገባ አይሰራበትም። ይህን ዝንባሌ ማስተካከል አለብን። ምክንያቱም ከተናጠል ይልቅ የህብረት ጥረት የተሻለ ነው። ካገኘው ተሞክሮ ልናገርና መተማመን በጣም አስፈላጊ ነው። አፍሪካ ካፒታሊዝም መፍትሄ የሚሆነው የአህጉራችንን ልማት ለማራመድ የግል ዘርፎች ስለሚተባበሩ አፍሪቃውያን አህጉራችንን ለማልማት የምንችለው እኛ ራሳችን ነን የሚል ግንዛቤ በማሳደራቸው አፍሪቃውያን ገንዘባችንን በውጭ ዓለም ማስቀመጡ መፍትሄ እንደማይሆን በመረዳታቸው ለግሉ ዘርፍ ጥሩ የሆነው ነገር ለመላ ህብረተሰቡም ጥሩ መሆኑን መንግስት እንዲያውቅ ማድረግ ይኖርብናል ብለዋል ቶኒ ኢሊሜሉ። አክራ የሚኖረው ጆን አሟኩሲ የተሻለ ስራ አገኛለሁ በሚል ተስፋ በጋና ዩኒቨርሲቲ በቢዝነስ ትምህርት ማስተርስ ዲግሪ ለማግኘት እየተማረ ነው። ስራ ካላገኘ ግን ወደ ትምህርት እንደሚመለስ ተናግሯል። ፒኤችዲ ሌላው አማራጭ ከጋና ውጪ ወይም በጋና የዶክተርነት ትምህርት ለመከታተል መሞከር ነው። ለስራ ብቻ ሳይሆን ልምዱን ማግኘት እፈልጋለሁ። ፓሪ አሎቲ የጋና ዩኒቨርሲቲ አዲስ ተማሪ ስትሆን ከተመረቀች በኋላ ስራ ላላገኝ ይችላሉ የሚል ስጋት አላት። በጣም ያሳስበኛል፣ ምክንያቱም ስራ አጥነት መጥፎ ነገር ነው። ስለሆነም ወደ አመራር ሚና መሄድ ወይም ደግሞ ለማስተርስ ዲግሪ መማር ያስፈልጋል። ስራ ለማግኘት የሚያመቻችህ ጠንካራ መሰረት ለመጣል የሚረዳህን ነገር ማድረግ ያስፈልጋል። ጋና ላይ የስራ አጥነት ችግር የተባባሰው ለአራት ዓመታት ያህል ሲቆራረጥ በቆየው የኤሌክትሪክ መብራት ምክንያት ነው። በኤሌክትሪክ መብራት መቆራረጥ ምክንያት በብዙ ሺ የሚቆጠሩ የሥራ ቦታዎች ታጥተዋል። ብዙ የንግድ ዘርፎችም ተዘግተዋል። كما اقول يا رجل اطلع انا شكوى كذا كاي كاي انا كاي انا كاي انا كاي انا كاي ميان Table's up, te up, table's up, table's up, table's up, Odo tu Ubamera, Tina Guta, the boyera. Be a fame, Ubamera, Tina Guta, Si boyera. See better fa holy way. If I oma teo cate, if tie is a yunka, Miyani sagongo hubala Miyan dali ya rohe leini Miyan hoslo ushebi ከምስራቅ አፍሪካ የተውጣጡ አምስት ድምፃውያን ስለ ስደት ያዜሙትን ነበር የጋበዝ ናችሁ። ኢትዮጵያውያኑ ድምፃውያን በዚህ ሙዚቃ ላይ የተሳተፉት የሺ ታደልና ዳዊት መሆናቸውን እናውቃለን። ሁለቱን እንግዲህ አጣርተን እናደርሳለን። አዎ የሶማሌኛ ዘፋኝ ድምፃዊ ማለችበት እዚህ ላይ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በዚህ አመት ያሰራው ዘፈን ነው። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን፣ ሙዚቃ በመምረጥ ድጄ ፋትሱ ስናስተናግዳችሁ ያመሸ ነው። ደግሞ የመስታወት አድራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁልኛልን ملحمه ملك مشت سوني